ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ ኤርትራ በጋራ ድንበራችን ላይ ያለውን አጨቃጫቂ ግዛት ወረራ ተቆጣጥራለች ስትል ጅቡቲ ከሰሰች። ሳሌም ሰሎሞን ያጠናቀረችው ዘገባ አለ ቆንጅታዬ ታቀርበዋለች። ቃታር ላለፉት ሰባት ዓመታት በጅቡቲው ራስ ዱሜራ ተራራና የዱሜራ ደሴት አካባቢ ሰፍረው የቆዩትን አራት መቶ ሀምሳ ወታደሮቿን ባስወጣች በማግስቱ ባለፈው ረቡዕ ነው የኤርትራ ወታደሮች አካባቢውን መያዛቸውን የጅቡቲ ባለስልጣናት የተናገሩት። ቃታር ሰላም አስከባሪዎቿን ያስወጣችበትን ምክንያት ባትገልጽም እርምጃውን የወሰደችው ግን ከአጎራባቿ ከሳውዲ አረቢያ ጋር ባላት ዲፕሎማሲያዊ አምባጓሮ ኤርትራና ጅቡቲ ከሳውዲ ጎን መቆማቸውን ተከትሎ ነው። በተባበሩት መንግስታት ድርጅት የጅቡቲ አምባሳደር መሐመድ ዚያድዋሌ ሀገራቸው ለድርጅቱ የጸጥታ ምክር ቤት ስሞታ ማቅረቧን ለቪኦኤ ገልጸዋል። የጸጥታ ጥበቃ ምክር ቤቱ ፕሬዚዳንትና ዋና ጸሐፊውም ያሉትን ጭብጦች በሙሉ ማገኘታቸውን አረጋግጫለሁ። የድርጅቱ ዋና ጸሐፊና የጸጥታ ምክር ቤቱ ለጉዳዩ ከፍተኛ ትኩረት እንዲሰጡ የሚመለከታቸውን ወገኖችም በአካባቢው የጦር ኃይል ከማስፈርና ከመንቀሳቀስ እንዲቆጠቡ ያሳስባሉ ብለን እንጠብቃለን ብለዋል አምባሳደሩ። የኤርትራን መንግስት ባለስልጣናት አስተያየት ለማግኘት ቪኦኤ ያደረገው ሙከራ ለጊዜው አልተሳካም። እንደ አውሮፓውያን አቆጣጠር በ2008 ሰኔ ወር ላይ ኤርትራ ወታደሮቿን ድንበር አሻግራ ግዛቴ አስገብታለች ብላ ጅቡቲ ከወነጀለች በኋላ የሁለቱ ሁለቱ ሀገሮች ኃይሎች ለአራት ቀናት ግጭት ማካሄዳቸው ይታወሳል። በ2010 ካታር ለሽምግልና ገብታ ሁለቱ ሀገሮች የካታር ወታደሮች በአጨቃጫቂው ግዛት እንዲሰፍሩ ተስማሙ። ጅቡቲና ኤርትራ ጭቅጭቃቸውን በፍርድ ቤት ለመጨረስ የነበራቸው እቅድ ግን ስራ ላይ አልዋለም። ኤርትራ በግጭቱ ወቅት የማረከቻቸውን አስራ ሶስት እስረኞች እንደያዘች ነች ከቤተሰቦቻቸው ጋርም እንዳይገናኙ አድርጋለች ሲሉ የጅቡቲው የተባበሩት መንግስታት ድርጅት አምባሳደር ከሰዋል። ኤርትራ እስረኞቹን እንድትለቅና ወታደሮቿን ከዱሜራ እንድታስወጣም ጠይቀዋል። እኛ ከኤርትራ ጋር ያለንን ጭቅጭቅ በሰላማዊና ዓለም አቀፍ ሕግን በተመለከተ መንገድ ለመፍታት እጅግ በጣም ፈቃደኞች ነን። በተባበሩት መንግስታት የጅቡቲው አምባሳደር ድዋሌ ናቸው።